ኢትዮጵያ በጋዜጦች የተሰኘው ዝግጅታችን በሳምንቱ ስለ ኢትዮጵያ ከተጻፉ የተወሰኑትን ጨምቆ ያቀርባል። በከፍተኛ 15 ብዙ ወጣቶችን የፈጀና ያሰቃየ የተባለ ሰው የአሜሪካ ዜግነት መብት ተገፈፈ። በኢትዮጵያ የታሰሩት ጋዜጠኞች የዓለም አቀፍ እርዳታ ጠየቁ። ግብፅ በታላቁ የህዳሴ ግድብ ግንባታ እንደምትሳተፍ ተገለጸ። የሚሉትን ነው ዛሬ የምንመለከተው። በዩናይትድ ስቴትስ ደንቨር ኮሎራዶ ሀብታ በርሀ ተማኑ በሚል ስም ለስምንት ዓመታት ያህል በሚቀርባቸው ኢትዮጵያውያን ዘንድ ቀልደኛና ተወዳጅ ተደርጎ ሲታይ የነበረው ሰው እማውቅ ይመስለኛል የሚሉ ሁለት ቃላት ማንነቱን አጋለጡ። ደብቆት የኖረው ጭካኔ የተመላበት ድርጊቱ ይፋ ሆነ ሲል ደንቨር ፖስት የተባለው ጋዜጣ ዘግቧል። እንደ አውሮፓ አቆጣጠር ግንቦት 6 ቀን 2011 ዓ ክፍሉ ከተማ የተባለ ኢትዮጵያዊ አውሮራ በተባለው የኢትዮጵያ ምግብ ቤት ደጃፍ ቆም ብሎ ሳለ ያለፈውን ታሪኩን ለመርሳት ሲሞክር የነበረው ሰው ገጠመውና እማውቅህ ይመስለኛል ሲለው አይ አታቀኝም አለ። በደርጎ አገዛዝ ቀይ ሽብር ወቅት በከፍተኛ አስራ አምስት እስረኛው እንደነበረ ሲነግረው የለም ተሳስተሃል፣ ምናልባት ወንድሜ ይሆናል እንዳለው ከተማ መልሶ እራንተ ነህዛ የነበርከው ሲለው መንቀጥቀጥ እንደጀመረ ክፍሉ ከተማ በፍርድ ቤት ቃለ ምስክርነቱን ሲሰጥ መናገሩን ደንቨር ፖስት የተባለው ጋዜጣ ጠቁሟል። ሀብታብ በርሄ ይባል የነበረው ሰው ማንነቱን ደብቋል በሚል ክስ ለ11 ወራት ያህል ተይዞ ከቆየ በኋላ ስሜ ከፈለኛ አለሙ ወርቁ ይባላል፣ ወደ ዩናይትድ ስቴትስ ለመግባት ስል ዋሽቻሉ በማለት ማንነቱን ይፋ እንዳደረገ ጋዜጣው ጠቁሟል። ከፈለኛ አለሙ በደርግ አገዛዝ ወቅት አዲስ አበባ ውስጥ በከፍተኛ 15 እስር ቤት ብዙ ሰው የፈጀና ያሰቃየ እጅግ የሚፈራ ሰው እንደነበረ በወቅቱ የእሱ እስረኞች የነበሩ ሰዎች እንደተናገሩ ጋዜጣው ጠቁሟል። ክፍሉ ከተማ የተባለ ያኔ በእስር ቤቱ ታስሮ የነበረ ሰው በፍርድ ቤት ቃለ ምስክርነቱን ሲሰጥ ከፍተኛ አስራ አምስት የፖለቲካ ተቃዋሚዎች የሚገደሉበትና የሚሰቃዩበት ቦታ እንደነበረ ገልጾ እንዲህ አይነቱን ወንጀል ከፈጸሙት መካከል ዋናውና እጅግ የሚፈራው ከፈለኝ ዓለሙ እንደነበር ገልጿል። የእስረኞቹ የውስጥ እግር ሲደበደብና በሲጋራዎች ሲያቃጥሏቸው ማየቱን እያለቀሰ እንደ ገለጸ በደንቨር ፖስት ጋዜጣ ጠቁሟል። አንዲት ሌላ ምስክር ደግሞ ራቆቷን አውጥተው እንደ ደበደቧት፣ አንድ በአስራዎቹ ዓመታት ክልል የነበረ ወጣት ኢህአፓ ያሸንፋል በማለቱ ከፈለኝ ሶስት ጊዜ ተኩሶ እንደ ገደለው፣ አንድ ሌላ ወጣት ደግሞ ህይወቱን ለማትረፍ ሲለምነው ሆዱ ላይ ተኩሶ ካቆሰለው በኋላ ደሙን ጠጣው እንዳለው መስክራለች። የቀረቡት ምስክሮች አንድ በአንድ ማንነቱን ካጋለጡ በኋላ ተከሳሹ በተቀመጠበት ወንበር ላይ ተሽከርክሮ ለመሰከሩበት ሰዎች ጀርባውን እንደ ሰጠ ጋዜጣው ዘግቧል። ከፈለኝ ወዲያውኑ የዩናይትድ ስቴትስ ዜግነቱ የተገፈፈ ሲሆን የ22 ዓመታት እስራት ይጠብቀዋል። ምናልባትም ወደ ኢትዮጵያ ሊባረር ይችላል ኢትዮጵያ ውስጥ በሌለበት የስቅላት ብይን እንደተሰጠው ተዘግቧል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ከ150 እስከ 1 ሺ የሚሆኑ የከፍለኝን አይነት ወንጀል የፈጸሙ ሰዎች በዩናይትድ ስቴትስ ይኖራሉ ተብሎ እንደሚገመት መግለጹን ጋዜጣው አውስቷል። ደርግ ቀይ ሽብር ብሎ በሰየመው ነጻ እርምጃ ወቅት የተገደሉት ሰዎች ብዛት በውል ባይታወቅም አምስት መቶ ሺ የሚሆኑ በየእስር ቤቱ እንደተገደሉ በርካታ ሌሎች ደግሞ ሰቆቃ እንደተፈጸመባቸው በደንቨር ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቁሟል። ዘ ሂንዱ የተባለው የህንድ ጋዜጣ ድረገጽ ደግሞ ርእይት አለሙ የጻፈችው በቅርቡ በድብቅ እስር ቤት የወጣ ደብዳቤ ዓለም አቀፍ ማህበረሰብ ለመግለጽ ይቅርና ለማሰብ እንኳን በሚያዳግት ሁኔታ እንደምንኖር መገንዘብ ይኖርበታል ማለቷን ጠቅሶ ዘግቧል። አስተማሪ በጋዜጣ አምድ የምትጽፍና በፖለቲካዊ እንቅስቃሴ ስትሳተፍ የነበረችው ርዕዮት ዓለሙ አሸባሪ ተግባሮችን ለመፈጸም አሴራለች በሚል ክስ የ14 ዓመታት እስራት ተፈረደባት፣ ኋላ ወደ አምስት ዓመታት እስራት ተቀነሰ። በአሁኑ ወቅት ቢያንስ ስድስት ሌሎች ጋዜጠኞች አብረዋት እንደታሰሩ፣ በትንሹ 49 ጋዜጠኞች ደግሞ ከሀገራቸው ለመውጣት እንደተገደዱ ለጋዜጠኞች መብት የቆመው ሲፒጄ ገልጿል፣ ይላል ዘ ሂንዱ የተባለው ድረገጽ። ርዕዮት ዓለሙ በያዝነው ዓመት የዩኔስኮ ጉሌርሞ ካኖ የዓለም የፕረስ ነጻነት ሽልማት አግኝታለች። ባለፈው ዓመት ደግሞ በሙያዋ ላሳየችው ብርታት ከዓለም አቀፍ የሴቶች ሚዲያ ተቋም ሽልማት አግኝታለች። የ14 ዓመታት እስራት የተበየነበት ውብሸት ታዬ ደግሞ በቅርቡ የሲኤንኤን አፍሪካ ነጻ ፕረስ ሽልማት አግኝቷል። የ18 ዓመታት እስራት የተበየነበት እስክንድር ነጋ የፔን የአሜሪካ ፕረስ ነጻነት ሽልማት አግኝቷል። የኢትዮጵያ መንግስት ግን የመናገር ነጻነት አልነፈኩም፣ ሶስቱ ሰዎች የታሰሩት በሚያቀርቡ ጽሑፍ ሳይሆን ከአሸባሪዎች ጋር ግንኙነት በማድረጋቸው ነው እንደሚል በሂንዱ የተባለው ድረገጽ ባሰፈረው ጽሑፍ ጠቅሷል። አልሞኒተር የተባለ ድረገጽ ደግሞ ወደ ህዳሴ ግድብ ውጥን ይወስደናል። ኢትዮጵያና ግብፅ የህዳሴ ግድብን በሚመለከት ያላቸውን ልዩነት እያለሳለሱ ይመስላል። ግብፅ በግድቡ ግንባታ ሥራ ለመሳተፍ እስከ መስማማት ድረስ ሄዳለች ይላል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በቅርቡ ባደረጉት ጋዜጣዊ ጉባኤ፣ ግብፅና ሱዳን በግድቡ ግንባታ ሥራ ቢሳተፉ ኢትዮጵያ በጥሩ መንፈስ ትቀበለዋለች የኢትዮጵያ መንግስት ህዳሴ ግድብ የኢትዮጵያ፣ የግብጽና የሱዳን የጋራ ንብረት አድርጎ ያየዋል ሲሉ ተናግረዋል ይላል ድረገጹ። ይህ የግብፅ የውሃ ሀብትና የመስኖ ጉዳይ ሚኒስትር መሐመድ አብዱል ሙታሊብ ግብፅ በህዳሴ ግድብ ግንባታ መሳተፉን አትጠላም፣ ነገር ግን ግብፅ በግድቡ ግንባታ የማትጎዳ መሆኗን በሚያረጋግጡ ጉዳዮች ላይ መስማማት አለብን ግብጽ በምታቀርባቸው ፖሊሲዎች ላይ ስምምነት ካልተደረገና ካልተፈረመ በስተቀር ግብጽ በምንም አይነት በግድቡ ግንባታ አትሳተፍም ማለታቸውን አልሞኒተር ድረገጽ ጠቅሷል። የኢትዮጵያ የሱዳንና የግብጽ የውሃ ሀብት ሚኒስትሮች ከሦስቱ ሀገሮች የተውጣጡና ሌሎች ዓለም አቀፍ ጠበብት ያሉበት ባለፈው ግንቦት ወር ባቀረበው ጥናት ላይ በቅርቡ ተገናኝተው እንደሚነጋገሩ ተዘግቧል። አልሞኒተር አንድ ስሙ ያልተገለጸ የግብፅ ኦፊሳላዊ ምንጭን ጠቅሶ በዘገበው መሰረት ግብፅ ለኢትዮጵያ ለማቅረብ ያቀደችው ሀሳብ ግብፅ በህዳሴ ግድብ ግንባታ ተግባር ውስጥ በአስተዳደሩና በስራ እንቅስቃሴው ሙሉ ተሳትፎ እንዲኖራት ይጠይቃል። ይህን የምታደርገውም በግድብ ግንባታ ላይ ትኩረት ሰጥቶ የሰለጠኑ መሐንዲሶችን በመላክ ይሆናል። በህዳሴ ግድብ ተመድቦ የሚሰራ ቋሚ የግብፅ የውሃ ኮሚሽን እንዲላክ ከኢትዮጵያ ጋር ስምምነት መፈረም ግብጽ ለግድቡ ግንባታ የሚያስፈልግ ገንዘብ በማቅረብ ተግባር እንድትሳተፍና ለግድቡ ግንባታ የሚያስፈልገውን ዓለም አቀፍ የገንዘብ ብድርና ርድኤት ለማግኘት በሸምጋይነት እንድትሰራ የሚሉት ይገኙባቸዋል። ሱዳን በበኩሏ በግድቡ ግንባታ ውጥን መርካቷን ስትገልጽ በየዓመቱ ከሚደርስባት የጎርፍ መጥለቅለቅ እንደሚያድናት ጠቁማለች ሲል አልሞኒተር የተባለው ድረገጽ አስነብቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን።